አውሮፓና ጀርመን በጎርጎሮሳዊ 2015 ዓ ም አውሮፓ የገባው ስደተኛ ብዛት ከሁለተኛው የዓለም ጦርነት ወዲህ በክፍለ ዓለሙ ታይቶ የማይታወቅ መሆኑ በተደጋጋሚ ይነገራል። ዓለም አቀፉ የስደተኞች ጉዳይ ድርጅት በምህፃሩ አይኦኤም እንዳስታወቀው በዓመቱ ወደ አውሮፓ የተሰደደው ከአንድ ሚሊዮን በልጧል። ጦርነት ካመሰቃቀላቸውና ጭቆና ከበረታባቸው ሀገራት ወደ አውሮጳ የሚደረገው ስደት አሁንም ቀጥሏል። ከዚህ ቀደም ስደተኞች በብዛት ወደ አውሮጳ የሚገቡት በኢጣሊያ ደሴቶች በኩል ነበረ። አሁን ደግሞ አብዛኛዎቹ በቱርክ አቆራርጠው በግሪክ ደሴቶች አድርገው በባልካን ሀገራት በኩል ነው ወደ ሰሜን አውሮጳ የሚመጡት። የአውሮጳ ህብረት የህብረቱ ድንበር በሆኑት ግሪክ፣ ኢጣሊያና ማልታን በመሳሰሉ ሀገራት በኩል ወደ ተቀረው የአውሮጳ ህብረት አባል ሀገር በሚገባው ስደተኛ ላይ ከእስካሁኑ የጠበቀ ቁጥጥር ለማካሄድ ባለፈው ሳምንት አንድ አዲስ እቅድ አውጥቷል። ለዚሁ አላማም ፍሮንቴክስ የተባለውን የህብረቱን የድንበር ጠባቂ ድርጅት የተጠናከረ አቅም ይኖረዋል በተባለው የአውሮፓ የድንበርና ጠረፍ ጠባቂ ድርጅት ለመቀየር ታስቧል። የፍሮንቴክስ ቃል አቀባይ ኤቫ ሞንኪር እንዳሉት አዲሱ የድንበር ጠባቂ ድርጅት አሁን በድንበር ጥበቃ ከተሰማራው ከፍሮንቴክስ በተለየ መጠኑ የታወቀና ከቀድሞውም ከፍ ያለ ድንበር ጠባቂ ተጠባባቂ ኃይል ይኖረዋል። አንደኛ ወደ አንድ ሺ አምስት መቶ የሚሆኑ በድርጅቱ ትእዛዝ የሚንቀሳቀሱ ድንበር ጠባቂዎች ይኖሩታል። በአሁኑ ጊዜ ፍሮንቴክስ በአውሮፓ የውጭ ድንበር ላይ ጠባቂዎችን የሚያሰማራው ሁሌም አባል ሀገራት ድንበር ተቆጣጣሪ እንዲያዋጡ እየጠየቀ ነው። እነዚህን የመሳሰሉ የሰው ኃይልና የመሳሪያዎች መዋጮ ጥያቄዎች ሲቀርቡ ሁሉም አባል ሀገራት የሚፈለገውን ላያሟሉ ይችላሉ። ለዚህ ሞንኪር እንደ ምሳሌ ያነሱት በቅርቡ በግሪክ ድንበር ላይ ሊወሰድ ለታሰበው እርምጃ የተጠየቀውን የሰው ኃይልና የተገኘውን ምላሽ ነበረ። በጥቅምት ወር በግሪክ ለታቀደው ዘመቻ የፍሮንቴክስ ኃላፊ አባል ሀገራት 775 ድንበር ጠባቂዎችን እንዲልኩ የሚጠይቅ ደብዳቤ ልከው ነበር። አገራቱ ማዋጣት የቻሉት ከ450 በላይ ድንበር ተቆጣጣሪዎችን ነው። ይህ ብዙ ቁጥር ነው። ሆኖም በተለይ በግሪክ ስራውን ሙሉ በሙሉ ለማካሄድ ተጨማሪ ተቆጣጣሪዎች ያስፈልጋሉ። በቂና ቋሚ ድንበር ጠባቂ ኃይል የሌለው ፍሮንቴክስ በሚሰማራባቸው ሀገራት ያለው ስልጣንም የተገደበ ነው። ይህም ከድርጅቱ ተግዳሮቶች አንዱ ነው ይላሉ ሞንኪር። አሁን በሚሰራበት ህግ በፍሮንቴክስ ስር ያሉ ድንበር ጠባቂዎች የስደተኞችን የግል ዳራ የመመርመር መብት የላቸውም። ያ ማለት ማንኛውንም መረጃ ማጣራት አይችሉም። እናም የደህንነት ጉዳዮችን በራሳቸው ማጣራት ካልቻሉ ስራውን የዘመቱበት ሀገር መኮንኖች ሊያከናውኑ ይገባል። ማንኛውም የስደተኞች የግል ዳራዎች ለብሔራዊ ባለስልጣናት ማስተላለፍ አለባቸው። እያንዳንዱ ስደተኛ በተገቢው መንገድ መመዝገብ ማንነቱ መታወቅ አለበት። አሁን ባለው ሁኔታ ይህ ፈታኝ ሆኗል። መኮንኖቹ ይህንን ማድረግ ካልቻሉ ሂደቱን ያጓትተዋል። ቴክስ በቅርቡ 376 ድንበር ጠባቂዎችን የሚያሰማራበትን ዘመቻ በግሪክ የባህር ጠረፍ ይጀምራል። በዘመቻው ከአውሮፓ ሕብረትና ከ26ቱ የሸንገን ስምምነት ፈራሚ አባል ሀገራት የሚውጣጡ ድንበር ጠባቂዎች ይካፈላሉ። ሞንኪር እንደሚሉት ወደፊት ተጠባባቂው ኃይል እንደታሰበው የሚቋቋም ከሆነ ለሚፈለገው ተልኮ በሚፈለግበት ጊዜ ያለ አንዳች ችግር ሊሰማራ ይችላል። ለተልኮው ስኬት አስፈላጊ የሆነው በጀት እንደሚጨምርም ተነግሯል። ከዚህ ሌላ የድንበር ተቆጣጣሪዎችን ዘመቻ የሚያስተባብሩ የአዲሱ የአውሮፓ የድንበርና የጠረፍ ተቆጣጣሪ ድርጅት ሰራተኞች ቁጥርም ቀስ በቀስ እንዲ እንዲያድግ ይደረጋል። የድርጅቱ የሚቀጥለው ዓመት በጀት 250 ሚሊዮን ዩሮ ነው። በጀቱ ከ2014 ዓ.ም አንስቶ ነው የጨመረው። ባለፈው ዓመት 90 ሚሊዮን ዩሮ ተጨማሪ በጀት አግኝቷል። በቀረበው ሀሳብ መሰረት ደግሞ ከዚህም በላይ ጨምሮ 300 ሚሊዮን ዩሮ ይደርሳል ተብሎ ይታሰባል። የሰራተኛው ቁጥርም ከአሁኑ 320 ወደ 1 ሺህ ያድጋል ተብሎ ነው የሚጠበቀው። ፍሮንቴክስ ከዚህ ቀደም ለድንበር ጥበቃ ዘመቻ የሚሰማራው ከአባል ሀገራት የእርዳታ ጥያቄ ሲቀርብለት ነበረ። ጥያቄ ካልመጣ ስለ አንዳንድ አካባቢዎች አደገኛነት እየተካሄደ ጥናት ሁኔታዎች አስቸጋሪ መሆናቸውን የሚጠቁም ቢሆን እንኳን አባል ሀገራት ፍሮንቴክስ እንዲሰማራ ላይወስኑ ጥቂት እንጠብቅም ሊሉ ይችላሉ። በሞንኪር አገላለጽ በአዲሱ የድንበር ተቆጣጣሪ ድርጅት ይህ አሰራር ይቀየራል። ድርጅቱም በዚህ ስራ የመሪነቱን ቦታ ይይዛል። ፍሮንቴክስ ውድ የይሎች ፍሮንቴክስ በአንድ የአባል ሀገር ድንበር ላይ የውጭ ጣልቃ ገብነት አስፈላጊ ነው ብሎ ካመነ በቀጥታ ለአባል ሀገሩ አሳውቆ አባል ሀገሩም ዘመቻ እንዲካሄድ ሊፈቅድ ይችላል። ይህ ካልሆነ ደግሞ የአውሮፓ ህብረት ኮሚሽን የሸንገን አባል ሀገራት ለአደጋ መጋለጣቸውን በመግለጽ በህብረቱ ውሎች መሰረት ዘመቻ እንዲካሄድ ለተፈለገበት አባል ሀገር የዘመቻውን አስፈላጊነት ያሳስባል። ከዚህም ፍሮንቴክስ ስራውን ሊያካሂድ ይችላል። በእርግጥ ይህ የመጨረሻው አማራጭ ነው የሚሆነው። በሂደት የሚደረስበት አማራጭ ነው። ግሪክ ድንበሯን ባለመጠበቅ ወደ ሀገሯ በብዛት የሚገቡ ስደተኞችን ባለመመዝገብ ማንነታቸውንም ሳታጣራ አጣራ ጀርመንና ስዊድንን ወደ መሳሰሉ ሀገራት እንዲሄዱ በማሳለፍ ከፍተኛ ትችት ቀርቦባታል። ይህን መሰሉ ቁጥጥር የማይካሄድበት የስደተኞች እንቅስቃሴ ደግሞ በአውሮጳ የደህንነት ስጋት ፈጥሯል። ክፍለ ዓለሙ የሚወደስበትን ሕዝብ በነፃ የሚዘዋወርበትን የሸንገን ቀጣና እንዳይፈረካክስም አስግቷል። በእነዚህ ስጋቶች መንስኤ አባል ሀገር ድንበር መቆጣጠር ሲያቅተው ወይንም ድንበር ለመቆጣጠር አስፈላጊዎቹን እርምጃዎች መውሰድ ካልፈለገና ይህም የሸንገን ስምምነት ፈራሚ አባል ሀገራትን አደጋ ላይ የሚጥል ነው ተብሎ ከታሰበ አዲሱ የአውሮጳ የየብስና የጠረፍ ጠባቂ ድርጅት በአስቸኳይ ጣልቃ በመግባት የጋራውን ድንበር የመቆጣጠር እርምጃ እንዲወሰድ ይጠበቃል። እቅዱን ኢጣሊያ ጀርመንና ፈረንሳይ ሲደግፉት ከምስራቅ አውሮጳ ሀገራት በኩል ደግሞ ተቃውሞ ገጥሞታል። ስደተኞች እንዳይገቡ ድንበሯን ያጠረችው ሀንጋሪ እቅዱን ያልተመጣጠነ ስትለው ፖላንድ ደግሞ ኢ ዲሞክራሲያዊ ስትል ተችተዋለች። የህብረቱ ባለስልጣናት ለእነዚህና ለሌሎችም እቅዱ ሉዓላዊነትን ይጋፋል ሲሉ ለተቃወሙ አባል ሀገራት በሰጡት መልስ ድርጅቱ በአንድ ሀገር ለዘመቻ ከመሰማራቱ በፊት ዘመቻው የሚካሄድበት ሀገር ይሁንታን ማግኘት እንደሚኖርበትና ህብረቱም አባል ሀገራት የውጭ ድንበር ጠባቂ መሰማራትን እንዲቀበሉ ጫና የማያደርግ መሆኑን አስታውቀዋል። የፍሮንቴክስ ቃል አቀባይ ሞን ኪዩርም እቅዱ ኢ ዴሞክራሲያዊ መባሉን አልተቀበሉትም። ይልቁንም በአውሮጳ ድንበር ተቆጣጣሪ ድርጅት አማካኝነት የሚወሰድ ይህን መሰል እርምጃ ተግባራዊ እንዲሆን የታሰበበትን አባል ሀገር ስምምነት የሚጠይቅ ብቻ ሳይሆን በድርጅቱ አስተዳደር ቦርድ ተመክሮበትና ስምምነት ላይ ከተደረሰ ብቻ በተግባር የሚተረጎም ነው ብለዋል። ፍሮንቴክስ በአስተዳዳሪ ቦርድ ነው የሚተዳደረው። ይህ ቦርድ ደግሞ የሸንገን ስምምነት አባል ሀገራት የድንበር ጉዳይ ባለስልጣናትን ያካትታል። ከዚህ ሌላ ቦርዱ ውስጥ ሁለት የአውሮፓ ህብረት ኮሚሽን ተወካዮች ይገኛሉ። ፍሮንቴክስ በተለያዩ ጊዜያት ከአውሮጳ ህብረት ፓርላማ የተለያዩ ኮሚቴዎች ለሚቀርቡለት ጥያቄዎችና ዘገባዎች መልስ ይሰጣል። ማንኛውም ውሳኔ የሚያስፈልገው ከባድ ጉዳይ በቦርዱ ደረጃ ውይይት ይካሄድበታል። ለማንኛውም ውሳኔዎች ደግሞ የቦርድ አባላት ስምምነት ያስፈልጋል። የአውሮፓ ህብረት አባል ሀገራት መሪዎች ባለፈው ሳምንት ባካሄዱት የ2015 ዓመተ ምህረት የመጨረሻ ጉባኤያቸው በአውሮፓ ያለ ቁጥጥር የሚካሄድ የስደተኞች እንቅስቃሴን ለመከላከል ይበጃል በተባለው በአዲሱ የአውሮፓ ህብረት የድንበርና የጠረፍ ጠባቂ ድርጅት ጉዳይ ላይ በስድስት ወራት ውስጥ ውሳኔ እንዲሰጥ ተስማምተዋል። እቅዱ ተግባራዊ ከመሆኑ በፊትም በአውሮጳ ህብረት አባል ሀገራትና በአውሮጳ ህብረት ፓርላማ መጽደቅ ይኖርበታል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።